የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮችን ለዛሬ ሐሙስ የካቲት 10 2012 ዓ ም ምሽት መሰናዷችን አንዱን መርጠን እናስተዋውቃችሁ ጤና ባለሙያዎች፣ ሐኪሞች፣ ነርሶችን መውሰድ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው፣ እንዳልኩሽ ፎልስ ነጋቲቪቲን ለማሳነት ሲባል የመጀመሪያው ዙር ለኢንፍሉዌንዛ ላይክና ለእነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራና ለዛ ፖዘቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ ጋር ቆይታ አድርገናል። ለኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል ለሚለውና ተያያዥ ጉዳዮች ዛሬ ጋቢና ተሳፍረው ያበራሩልናል። ማህበረሰብን በተለያየ ነገር ለማገዝ በበጎ ፈቃድ ላይ የተሰማሩ ሌሎች ወጣቶችንም ለምሽቱ ይዘናል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ለዕለቱ ያሰናደናቸውን ብዙ ፕሮግራሞች ታዳምጣላችሁ። የምሽቱን መርሃ ግብር በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀራበር አብሮን ይቆያል። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የምትሰሙትን የዕለቱን ቅንብር የምናስደምጣችሁ ከመኖሪያ ቤታችን መቀናሽተን ነው። አሁን ለአጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ። አመሰግናለሁ ጽዮን። በቅድሚያም ዜና እረፍት በኢትዮጵያ በእናቶች ጤና ዙሪያ ከፍተኛ አስተዋጽኦ ያበረከቱት ካትሪን ሃምሊን በዛሬው ዕለት በ96 ዓመታቸው አርፈዋል። ዶክተር ካትሪን ሃምሊን የካትሪን ሃምሊን ፊስቱላ ሆስፒታልና ፋውንዴሽን መስራች ነበሩ። በ952 ዓ ም በቀዳማዊ ኃይለ ስላሴ ዘመነ መንግስት ከባለቤታቸው ጋር ወደ ኢትዮጵያ በመምጣት አገልግሎት የጀመሩ ሲሆን ላለፉት 60 ዓመታትም በፊስቱላ የተጠቁ ሴቶችን በማከምና ግንዛቤ በመፍጠር በብዙ ሺዎች ለሚቆጠሩ ሴቶችን ሴቶችና እናቶች አገልግሎታቸውን ያበረከቱ ሴት ነበሩ። በመቀጠል የኮሮና ቫይረስ ስርጭትን ለመቀነስ ሙስሊም ምዕመናን በሶላት ጊዜም ሆነ በሌላ ማህበራዊ ህይወት ውስጥ ራሳቸውንም ሆነ ሌላውን ህብረተሰብ ለኮሮና ቫይረስ ከማጋለጥ እንዲጠበቁ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አሳሰበ። ያንዳንዱ ሰው በጁምአ ወይም በጋራ የጸሎት ስነስርዓት ጊዜ የራሱን መስገጃ ምንጣፍ ብቻ እንዲጠቀም ሰዎች በተፋፈገ የጸሎት ቦታ እንዳይሳተፉና በቂ የአየር ዝውውር እንዲኖር በሮችና መስኮቶችን በመክፈት የኮሮና ቫይረስ ስርጭትን እንዲያስቆሙ የኢትዮጵያ ኡላማዎች ምክር ቤት ስራ አስፈጻሚ ዶክተር ጄላን ገለታ አሳስበዋል። ዘገባውን ያደረሰን ሙክታር ጀማል ነው። ዓለምን እያመሰ ያለው የኮሮና ቫይረስን ለመከላከልና ለመቆጣጠር አፍሪካ ከመቼውም ጊዜ በላይ ከፍተኛ ዝግጅት እንደሚያስፈልጋት የአፍሪካ የበሽታ መቆጣጠርና መከላከል ማዕከል ተጠባባቂ ዳይሬክተር ዶክተር አህመድ ኦግዌል ለአሜሪካ ድምጽ ገለጹ እንደ ዶክተር ኦግዌል ከሆነ የአፍሪካ ሀገራት እንደ አውሮፓና እስያ ሀገራት የተደራጀ የህክምና ተቋማት ስለሌላቸው ቫይረሱ ከተስፋፋ ከየትኛውም የአለም ክፍል በከፋ ሁኔታ በቫይረሱ እንደሚጠቁ ገልጸው የአፍሪካ ሀገራት መሪዎችም የቫይረሱ መስፋፋትን መከላከል ላይ አተኩሮ እንዲሰሩ ምክራቸውን ለግሷል እስካሁን ድረስ ግብጽ በ አንድ መቶ ዘጠና ስድስት ደቡብ አፍሪካ በ አንድ መቶ አስራ ስድስት ና 아 <목소리도> አልጄሪያ በሰባ ሶስት የቫይረሱ ተጠቂዎች ከአፍሪካ ሀገራት በቀዳሚነት እየመሩ ሲሆን በአህጉሪቱ በጠቅላላ ስድስት መቶ አምስት የቫይረሱ ተጠቂዎች መኖራቸው ተገልጿል። የኮሮና ቫይረስ ወረርሽኝ ማዕከል የሆነችው ውሃን ከተማ ለመጀመሪያ ጊዜ በትላንትናው እረቡ እለት አዲስ የቫይረሱ ተጠቂ ሳይመዘገብባት ውላለች። የቫይረሱን መዛመት ለመቆጣጠር ሲባል ላለፉት ሁለት ወራት ውሃን ከተማ ሙሉ ለሙሉ ተዘግታ የከረመች ሲሆን ባለፉት ጥቂት ጥቂት ቀናትም የአዲስ ተጠቂዎች ቁጥር በእጅጉ ቀንሷል። እንደ ጤና ባለሙያዎቹ ገለጻ በተቀረው የቻይና ግዛቶች በጥቅሉ ሰላሳ አራት አዳዲስ ህመምተኞች ብቻ ተገኝተዋል። ከነዚህም አዳዲስ ህመምተኞች አብዛኞቹ ከሌላ ሀገር ወደ ቻይና የመጡ ሲሆን ይህ አይነቱ ያልተገደበ የሰዎች ዝውውርም የቫይረሱን መስፋፋት በመገደብ ረገድ የነበረውን ተስፋ እንዳያጨልመው ይፈራል። የቻይናና የጣሊያን ፈር በመከተል እንዲሁም የዓለም የጤና ድርጅትን ምክር በመከተል አብዛኞቹ የዓለም ሀገር ሀገራት ዜጎቻቸውን ከአላስፈላጊ እንቅስቃሴና ስብሰባዎች እንዲርቁ እየመከሩ ሲሆን በአንዳንድ ሀገራትም አስገዳጅ ህጎችን ተግባራዊ እያደረጉ ይገኛሉ። የ2020 የቶኪዮ የበጋ ኦሎምፒክ በተያያዘለት ጊዜ ገደብ እንደሚካሄድ በመወሰኑ አለም አቀፉ የኦሎምፒክ ኮሚቴ በተለያዩ አካላት በተለይም በአትሌቶች እየተወገዘ ይገኛል። በትናንትና ዕለት በተደረገ የስልክ ኮንፈረንስ ላይ የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዝዳንት ቶማስ ባህ ፕሮግራሞቹን ለመሰረዝም ሆነ የመክፈቻ ቀኑን ለማስረዘም አላማ እንደሌላቸውና ኦሎምፒኩም በተመደበለት የጊዜ ገደብ እንደሚከናወን አስታውቋል። በዓለም ዙሪያ ያሉ የኦሎምፒክ ማህበራት በኮሮና ቫይረስ ስጋት ምክንያት ለቶኪዮ ኦሎምፒክ የማጣሪያ ጨዋታዎችና ውድድሮችን ያራዘሙ ሲሆን የተወሰኑትም ከናካቴው ሰርዘዋቸዋል። አድማጮች፣ ለሰዓቱ የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ እንድታመሹ እየጋበዝኩኝ በዚሁ ይሰናበታችኋለሁ። ኤደን ገረመው ከዋሽንግተን ዲሲ ኤደንን በዘገባው እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ለኮሮና ቫይረስ ተጋልጦ ይሆናል በሚል የተጠረጠሩ ሰዎች የሚወሰደው ናሙና እንዴት ይመረመራል? ውጤቱንስ ለማወቅ ስንት ቀን ይወስዳል? በኢትዮጵያ የሚገኘው ላብራቶሪ የመመርመር አቅሙስ ምን ይመስላል? የሚሉ ጥያቄዎችን የሚመልስ ዘገባ ተከታዩ ቅንብር ነው። ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋና ከጤና ሚኒስቴር ደግሞ የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ጠይቀናል። በተከታዩ መሰናዶ ምላሻቸውን ታዳምጣላችሁ። በኢትዮጵያ ለኮሮና ቫይረስ ተጋልጠዋል በሚል ከተጠረጠሩ ሰዎች የሚወሰደው ናሙና ምርመራ ስለሚደረግበት ሁኔታ በጤና ሚኒስቴር የህክምና አገልግሎት ዳይሬክቶሬት ዋና ዳይሬክተር አቶ ያዕቆብ ሰማን ሲናገሩ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ስር የጤና ሚኒስቴር ላብራቶሪ እንዳለ ያብራራሉ። ሁሉ በጤና ሚኒስትር ስር ያለ በኢትዮጵያ ህብረተሰብ ኢንስቲትዩት ስር ትልቅ ላቦራቶሪ አለ፣ የጤና ሚኒስትር ላቦራቶሪ። እዛ ላቦራቶሪ ውስጥ ናሽናል ኢንፍሉዌንዛ ላቦራቶሪ ይባላል። ያው ከዚህ በፊት እነዚህ ኢንፍሉዌንዛዎች አዲስ አይደለም። ያው ጊዜ እየተከከቱ አልነበር በተለያየ ጊዜ። ስለዚህ የነሱን የሚመረምር ትልቅ ላቦራቶሪ ኢንተርናሽናልን በደብልጫ አክሲቪት የሆነ ላቦራቶሪ ነው ያለው። ከዚ አሁን እየሆነ ያለው ምንድን ነው? አካሚ ለምሳሌ የተገኘው ኤርፖርት ላይ ከሆነ ከጄሎሲ ሴንተር ይሄድና ከዛ ከጄሎሲ ሴንተር አምፕል ተወሶ አምፕል ኬሪ የሚደረግበት ፕሮሲጀር አለው። አንድ ባይ አምቡላንሶች አሉ፣ አምፕል ብቻ የሚወስዱ ካለ ደስተኛ ማመልካካሚ ወይም ደግሞ ተጠርጣሪ ከነበረበት ቦታ ሳምፕል ይዘው ወደ ሪፈረንስ ላቦራቶሪ ይመጣሉ። በህብረተሰብ ጤና ኢንስቲትዩት የጸረ ኮሮና ቫይረስ ቅድመ ዝግጅትና ምላሽ አሰጣጥ ኦፕሬሽን ዘርፍ አስተባባሪ ዶክተር ያረጋል ፉፋ በበኩላቸው የመጀመሪያው ሰሞን የተወሰዱ ናሙናዎች ደቡብ አፍሪካ ተልከው እንደተመረመሩ አስታውሰው አሁን ግን ሙሉ በሙሉ በዚህ ላቦራቶሪ ምርመራ እየተደረገበት እንደሚገኝ ተናግረዋል። ሳሳውዝ አፍሪካን ልክ ነበር፣ ምክንያቱም ቴስት ኪቶችን ስላልነበረን ነገር ግን ከዓለም ጤና ድርጅት እና ከአሜሪካ ሲዲሲ እና ከአፍሪካ ሲዲሲ ባገኘናቸው መመርመሪያዎች የመጀመሪያ አካባቢ በህብረተሰብ ጤና ኢንስቲትዩት ጀመርን። በአሁኑ ሰዓት የማረጋገጥ ስራዎችን እንሰራለን። ዓለም አቀፍ ደረጃ የሚሰራባቸው ኪቶች ናቸው። ማረጋገጫ ከመስራታችን በፊት ኢንፍሉዌንዛ ላይክ ወይም ኢንፍሉዌንዛ የሚመስሉ ቫይረሶችን በሙሉ የመጀመሪያ የማጣራት ስራ ይሰራል። ለዛ ፖዚቲቭ የሆኑት እንደገና ተጣርተው ለኮቪድ አስራ ዘጠኝ ለኮንፈርሜሽን ይሰራላቸዋል። በዚህ ነው እየሰራን የምንገኘው ሲሆን አሁን ምርመራ የሚደረግባቸው ላብራቶሪዎች ቀደም ሲል ለኢንፍሉዌንዛ የተዘጋጁ መሆናቸውንም ዶክተር ያረጋል ያስረዳሉ ከዚህም በፊት ከተለያዩ አካላት ጋር በመሆን ለኢንፍሉዌንዛ እና ለሳሪ ሰንቲኔል ሳይቶች ነበሩን በሀገር አቀፍ ደረጃ በተለያዩ ጤና ፋሲሊቲ ውስጥ እና እዛ ላይ የሚሰሩ ልምድ ያላቸው ላቦራቶሪ ባለሙያዎች አሉ ነው ከመጀመሪያው ለእነዚህ አይነት ቫይረሶች ናሙና መውሰድ የሚችሉ እና ለምሳሌ አዲስ አበባ ውስጥ በስቶ አምስት ጤና ጣቢያ አምስት ሆስፒታሎች ላይ ያሉ ከማዕከላዊ ከሆነው ከላቦራቶሪ ሴንተር ውጭ በየክልሉም አሉ በክልሉም ደግሞ ኦሪጂናል ላቦራቶሪ የሚባሉ ለሪፈራንስ ላራ የምንጠቀማቸው ትልልቅ የቫይራል ላቦራቶሪ ላይ ለምሳሌ ነምሳሌ ላይ ሌሎች ምን ላይ መስራት የሚችሉ ሰንተሮች አሉን ስለዚህ እነሱን ያው ሰዎች ወደ አጭ ውጭ ሀገር ወደ ሰነጋል ሄደ ሰልጥ ነው መጠው የአሰልጣኝ ሽልጠና ከተሰጣቸው በኋላ በእነሱ በኩል ነው የሚወሰደው ስለዚህ ሙን አወሳሰዱ ማንኛውም ኢቨን አደለም ላባ አለሙያ ሌሎቹ ጤና ባለሙያዎች፣ ሐኪሞች፣ ነርሶችን መውሰድ በሚችሉበት ደረጃ መውሰድ ይቻላል። ከጉሮሮ ነው የሚወሰደው እንዳልኩሽ። ፎልስ ነጋቲቪቲን ለማሳነስ ሲባል የመጀመሪያው ዙር ለኢንፍሉንዛ ላይክ እና ለእነዚህ ኮቪድ ቤተሰብ ለሆኑት የማጣራት ስራ ይሰራና ለዛ ፖዚቲቭ የሆነ ሰው ነው ለኮቪድ ምርመራ የሚደረገው። ለኮሮና ቫይረስ ተጋልጠው ሊሆን ይችላል በሚል የተጠረጠረው ግለሰብ ከጉሮሮ ላይ የሚወሰደውን ናሙና ውጤት አሁን ባለ ሁኔታ በአጭር ሰዓታት እንደሚጠናቀቅ ዶክተር ያረጋል ጨምረው ይናገራሉ። ውጤቱ ከአራት ሰዓት እስከ አንድ ቀን ይፈጃል። የላይናሙና ብዛትና ሌሎችንም ፕሮሰሶችን ለማድረግ እስከ አንድ ቀን ይፈጃል። በእኛ እንጂ፣ ኖርማሊ ከአራት እስከ አንድ ቀን መሀል ማለቅ የሚችል ነው። የጤና ሚኒስትሩ አቶ ያዕቆብ በበኩላቸው የምርመራ ውጤቱ ስለሚገለጽበት ሁኔታ ያስረዳሉ። ከምርምሮ ውጤቱ በትክክለ ሰንሰለት ማለት ነው። ውጤቱ ኢትዮጵያ ለቤቶቶቲ ፕሪንተርስ ላት ኢንሲደንት ኦፊሰር አላት። በኮማንድ ነው የሚተዳደረው። በኢንሲደንት ኦፊሰሩ ውጤቱ አፕሩቭ አድርጎ ለሚኒስትሩ ይልካል። ሚኒስትሩ ለፐብሊክ ዲስክሎዝ ያረጋል ማለት ነው። ዶክተር ያረጋልም በአሁኑ ሰዓት የውጤት አገላለጹን በተመለከተ ፕሮቶኮሉ ተመሳሳይ እንደሆነ ይናገራሉ። እዚያ በአዲስ አበባ ደረጃ እየተሰራ ያለው ውጤት ወይንም ከክልል መጡ የሚሰራ ና ናሙና የላብ ባለሙያው ቀጥታ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ነው ሪፖርት የሚያደርገው ነገር ግን በአሁኑ ሰዓት አንድ ላብራቶሪ ብቻ ስለሆነ ያለው መረጃውን በዚህ መንገድ እንደሚሰጥ ገልጸው ላብራቶሪ በክልሉ በሚደራጅበት ጊዜ ውጤት አገላለጽን የተመለከተ ተጨማሪ የመረጃ ልውውጥ ሰንሰለት ይዘጋጃል ብለዋል በአሁኑ ሰዓት ከክልል ስለሚመጡ ናሙናዎች ዶክተር ያረጋል ሲያስረዱ የራሱ የሆነ የትራንስፖርቴሽን ሲስተም አለው። ማለትም ትሪፕል ፓኬጅ ባል አለ። በዛ ተደርጎ ናሙና የሚንቀሳቀስበት ሂደት አለው። በዛ ተደርጎ ከክልሎች ከዚህም በፊት ከአማራ፣ ከትግራይ፣ ከኦሮሚያ ዛሬ ደግሞ ኢቨን ከሶማሊያ ክልል ናሙና የሚወስዱ ባለሙያዎች ሄደዋል። ስለዚህ ከዛ መጥተው ተሰርቶ ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ አለ። ፕሮሰስ ነው እሱ ተሰራበት ይገኛል። ዶክተር ያረጋል አያይዘው አሁን ባለው ሁኔታ ምርመራውን ለማድረግ የሚያስችሉትን የመመርመሪያ መሳሪያዎች እጥረትም እንደሌለባቸው ችግርም እንዳልገጠማቸው ይናገራሉ። አሁን ባለው ሁኔታ ያው ይህን ያህል የኪድ እጥረት የለም። ምክንያቱም ቅድም ሜንሽን ያረኳቸው አካላትም ድጋፍ እያደረጉልን ነው። ከዛ ውጭም በቻይና አምባሲ በኩልም ያገኘው ነው የኪድ ድጋፍ አለ። በአሁኑ ሰዓት ደግሞ ያው እንደምታውቂው ጠቅላይ ሚኒስትሩ ከጃክማን ጋር ካወራ በኋላ በኢትዮጵያ በኩል ለሁሉም አፍሪካ ሀገር የሚከፋፈል የላቦራቶሪ ኪት አለ። እዛ ውስጥ የእኛም ድርሻ አለ። ስለዚህ በአሁኑ ሰዓት ይህን ያህል በእጥረት ደረጃ የሚነሳ የላቦራቶሪ ኪት የለም። ከአዲስ አበባ ውጭ ባሉ ክልሎችም በተመረጡ ቦታዎች ምርመራ የሚደረግባቸው ማዕከላትን ለማዘጋጀት በሂደት ላይ መሆናቸውን ዶክተር ያረጋል ጨምረው ተናግረዋል። ውጤቶች ተልከዋል። ነገር ግን አሁን በአሁን ባለንበት ሰዓት ላይ ወደ ክልሎች ማስፋፋት ስላለብን በሂደት ላይ ያለ ፕሮሴስ ነሱ የተሰራበት ይገኛል። ሬፈራንስ ላቦራቶሪዎች አሉን የክልሎቹ በክልል ከተሞች። ስለዚህ እነሱ ላይ የዚህ ምርመራ ማድረግ በሚችሉበት ሰዓት አቅም በማጎልበት ምዛው ማድረግ በሚችሉበት ሁኔታ ላይ የማስፋፋት ስራዎች ተጀምረዋል አላለቁም ገና ሂደት ላይ ነው ያሉት አድማጮች ከኮሮና ቫይረስ ጋር በተያያዘ ባለሙያዎችን ጠይቀን እያሰናዳን ያለ ነው ዘገባ በነገው ምሽትም ይቀጥላል በትላንትናው ምሽት ለቫይረሱ ተጋልጠው ሊሆን ይችላል በሚል የተጠረጠሩ ሰዎች የሚቀመጡበትን ነጣጥሎ ማቆያ ማዕከላትን በተመለከተ ዘገባ አሰምተናችሁ እንደነበር ይታወሳል። በነገው ምሽት ደግሞ የአፍና አፍንጫ ማስክ አጠቃቀምን በተመለከተ ባለሙያ አነጋግረን ያጠናቀርነውን ዘገባ ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ከአሜሪካ ድምፅ የሚተላለፈው የጋቢና ቪኦኤ I'm Amanda Bennett, and I'm director of Voice of America. I'm recording this from home because here at Voice of America, almost all of us are now working remotely in order to help slow the spread of the coronavirus that I know has been affecting. አማንዳ በነት እባላለሁ። የአሜሪካ ድምፅ ራዲዮ ሥራ አስኪያጅ ነኝ። የምትሰሙት መልዕክቴን ከቤቴ ነው ያስተላለፍኩላችሁ። የኮሮና ቫይረስ እናንተንና ቤተሰባችሁን እያጠቃ መሆኑን ስለማውቅ የዚህን ቫይረስ ስርጭት ለመክታት እኔና የአሜሪካ ድምፅ ራዲዮ ሠራተኞች ከቤታችን ሆነን ነው የምንሰራው። የሰራተኞቻችን ጤንነትና ደህንነት ዋናው ግድ የሚለን ሲሆን እናንተም በዚህ አስቸጋሪ ጊዜ ትክክለኛውን ውሳኔ ለማድረግ ለእውነተኛና ያልተዛባ መረጃ የዜና ስርጭታችንን እንደምታዳምጡ አውቃለሁ። ስለዚህም የፕሮግራማችንን ስርጭት በዚህ አስቸጋሪ ጊዜም ለመቀጠል በትጋት እየሰራን ነው። ምናልባትም አንዳንድ ፕሮግራሞቻችን ላይ ለውጥ ታዩ ይሆናል። የማይተላለፉም ሊኖሩ ይችላሉ። ያ ከሆነ ደግሞ የለመዳችሁትን ጠቃሚ ፕሮግራም የት ማግኘት እንደምትችሉ እናሳውቃችኋለን። በመጨረሻም መልካም ጤናና መልካም ዕድል እመኝላችኋለሁ። አመሰግናለሁ። Informed, so, I'd like to wish you all good luck and good health, and thank you very much. We'll hopefully be here for you. Thank you. ወደ ተከታዩ ዘገባ እናልፋለን ኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ እንደተሰማ የማህበረሰቡ የንጽህና ባህል ለማሳደግ በተለይ ደግሞ የጎዳና ተዳዳሪዎች በዚህ ወቅት እንደ ሳሙና የመሳሰሉ የንጽህና መጠበቂያዎችን እና የንጹህ አቅርቦትን እንዲያገኙ በማህበራዊ ሚዲያ ላይ ለወጣት በጎ ፈቃደኞች ጥሪ በማድረግ እንዲሁም በአካል እየሄዱ ግብአቶችን በማሰባሰብ ላይ የሚገኙ ወጣቶችን እንቅስቃሴ ነው የምናስቃኛችሁ ኤደን ገረመው ከበጎ ፈቃደኞቹ መካከል አንዷ የሆነችውን አዲስ ሳለም አንዳርጌን አነጋግራ ተከታዩን ዘገባ አሰናድታለች። ታሳስ ወር ማብቂያ ላይ ከቻይና ውሃን ስሙ የተሰማው ኮቪድ-19 በመባል እየተጠራ ያለው ጉንፋን መሰል ቫይረስ ከሶስት ወራት በኋላ ዓለም አቀፍ ወረርሽኝ የሚባልበት ደረጃ ላይ ደርሷል። ይህ ቫይረስ ዓለም አቀፍ ጤናን ብቻ ሳይሆን ምጣኔ ሀብትና ማህበራዊ የአናኗር ዘይቤ ላይ በአጭር ጊዜ ውስጥ ከፍተኛ የሆነ ተጽዕኖ ማሳረፍ ችሏል። በተለይም እንደ ኢትዮጵያ ባሉ የሰዎች ማህበራዊ ትስስር በሚጠብቅባቸው፣ መረጃ በሚዘገይባቸው የንጹህ ውሃና የንጽህና መጠበቂያ ግብአቶች እጥረት ባለባቸው ቦታዎች ራሳቸውን ከእንቅስቃሴ መገደብ በማይችሉባቸው ሀገራት ላይ የቫይረሱ ጫና ከባድ እንደሚሆን የዓለም አቀፍ የጤና ድርጅት መረጃዎች ይጠቁማሉ። እነዚህን ጉዳዮች የተረዱና ስለ ቫይረሱ በቅርበት ሲከታተሉ የቆዩ አራት ወጣት ኢትዮጵያውያን ከምንጨነቅ የመፍትሄ ሀሳብ ብናመጣስ በማለት አስበው አስልተው ወደ አዲስ አበባ ወጣቶች ፌዴሬሽን በመጓዝ በበጎ ፍቃደኝነት በማገልገልና ወጣቶችን በማህበራዊ ሚዲያ ላይ እየቀሰቀሱ በኮሮና ቫይረስ ዙሪያ ግንዛቤ ማስጨበጥና የጽዳት እቃዎችንና መገልገያዎችን የመሰብሰብ ስራ እየሰሩ ይገኛሉ። ይህን ቡድን ወክላ አዲስ ዓለም አንዳርጌ እንዴት ስራውን እንደጀመሩ ታስረዳለች። ምን ማድረግ አለብን ወደሚለው ሀሳብ ወጣትም እንደመሆናቸው በቅርብ ሀሳባችን ላይ የመጣው ወጣቶች ፌዴሬሽን ነዋ እና ሄደን ያናገርናቸው በጣም የሚገርም ምላሽ ነበር የነበራቸው። በጣም ደስተኛ ነበሩ፣ ምክንያቱም እነሱም ኦልሬዲ እየሰሩ ወደ ስራ ገብተዋል። እና ወጣቶች ፌዴሬሽን በደንብ ነው የተቀበለን። ያው እኛም እንደ አንድ ማህበረሰብ አካል እንደ አንድ ቮለንተሪ ሆነ በጥሩ ሁኔታ እየሰራን ያለ ነው። ሀሳባችንም ተቀብሎናል። ያላቸውና ሀሳብ ሸር አድርገን ወጣቶችንም አሰማርተን እየሰራን ያለ ነው ማለት ነው። ስጥ አሁን ከአምስት ሺህ በላይ ወጣቶች በከተማ በመላው አዲስ አበባ ተሰማርተው እየሰሩ ነው ያሉት ማለት ነው። እንግዲህ እኛ ደግሞ እኔ ደግሞ አንዷ ነኝ ማለት ነው። ማህበራዊ ሚዲያ ለበጎ ነገር እየተጠቀምንበት ነው። ፕራክቲካሊ ደግሞ እያገለገለ ነው ያለው። በጣም ብዙ በጎ ፈቃደኞች እየደወሉ ነው፣ ምን መስራት እንዳለባቸው፣ ምን ማድረግ እንዳለባቸው እየጠየቁ እኛም ጋይድ እያደረግናቸው፣ በጣም ብዙ ሰዎችም እየተንቀሳቀሱ ነው። የንጽህና መጠበቂያ ማቴሪያሎችን በማህበራዊ ሚዲያ ፊትለፊትን በመሄድ እየሰበሰብን ያለንበት ሁኔታ ነው ያለው። ደብዳቤ ይዘን እንወጣለን። እንዳልኩሽ ከመስሪያ ቤቱ ጋር ነው የምንሰራው። ለአንድ ቮለንተር ነው የምናገለግለው። ስለዚህ ከመስሪያ ቤቱ ደብዳቤ ውስጠን እንሰጣለን። ህጋዊ በሆነ መንገድ ተቀብለን፣ ህጋዊ በሆነ መንገድ ደሊቨር ለማድረግ ማለት ምክንያቱም እዛ ከዛ የተቀበልነው ማቴሪያል በአግባቡ ደሊቨር ማድረግ ካልቻለን ተደራሽ ያንን ከማድረግ አንጻር ኢቨን መኪናዎችን በማዘጋጀት ቦታዎችን በመምረጥ የቱጋ መስራት እንዳለብን ሌደረሽ ነው በደንብ ጋይድ እያደረገን እየሰራ ነው ያለንበት ሁኔታ ላይ ነው ያለነው በጎ ፍቃደኛ ወጣቶች አንድ ባስ መነሻ ወደ አንድ ብረት መነሻ እስከሚደርስ ድረ መነሻው ላይ ኬሚካሎች ይረጫሉ። ባሱ ውስጥ አልኮሎች አሉ። ተሳፋሪዎች ሲገቡ በደንብ እጃቸውን እያጸዱ አልኮል እያደረጉ ነው የሚገቡት ማለት ነው። ከተጸዳ በኋላ ባሱ እንዳንዱ ባስ ከመነሳቱ በፊት ይጠዳል በኬሚካል ማለት ነው። ከዛ በኋላ ተሳፋሪዎች ሲገቡ ደግሞ የራሳቸውን የሆነ ጥንቃቄ የሚያደርጉ አልኮል እጃቸውን አጽድፈው ይገባሉ ማለት ነው። ሞር ደግሞ እኛ ደግሞ የግንዛቤ ማስጨበጥ ስራውንም ደግሞ ለመስራትም እቅድ አለን። እንጀምራለን በተለያየ መንገድ በሚዲያም፣ በፌስ ቱ ፌስ እየሄድንም፣ በመኪናዎችም እንቅስቀሳ የማድረግ እንግዲህ ዘመቻ ይኖረናል ብለን በእቅድ ይዘራት ከተለያዩ ባለ ሀብቶች እና ለጋሶች የንጽህና መጠበቂያ ቁሳቁሶችን በማሰባሰብ ላይ የሚገኙት እነዚህ ወጣቶች አውቶቢሶችን በማጽዳት እንዲሁም የውሃ ማቆሪያ ታንኮችን በየቦታው ለጎዳና ተዳዳሪዎች እንዲቀ እንዲቀርቡ በማድረግ እየሰሩ ይገኛሉ። የውሃ ታንከሮችን ምንድ ነው ከጤና ጥበቃ ሚኒስቴርና ከገጥማ መስተዳደሩ እና ከተለያዩ የመንግስት አካላቶች እንዲሁም ደግሞ ቨለንተር ሆነው ለመርዳት ፈቃደኛ ከሆኑ ግለሰቦች ጋር ተነጋግረን ሰው በጣም የሚበዛባቸው ቦታዎች አሉ። የጎዳና ልጆች በጣም የሚበዙበት ቦታ አለ። ራሱን የቻሉ ቦታዎች አሉ። እነሱም ቦታዎች በጣም ሴሌክት አድርገን ታንከሮችን እንገጥማለን ነው ሌሎችም ቦታዎች እንዳሉ ሆኖ ማለት ነው። ምክንያቱም ውሃ በደንብ ማግኘት አለባቸው። የንጽህና መጠበቂያ ሳሙናዎችም የተለያዩ ነገሮችን የማግኘት መብት አላቸው። እኛም ደግሞ እስከ ቻልነው ድረስ የማቅረብ ግዴታ አለብን። ክሪቲካል ታይም ስለሆነ ማለት ነው። ስለዚህ ይህን ከማድረግ አንጻር ታንከሮችን የመቅጠብ የመቀዳለን። እሱንም ጊዜ የሚሰጠውን ጉዳይ አይደለም ቤት አንጻር ማለት ነው ፍራሾችን ብርድ ልብሶችን፣ ምግቦችን፣ አልባሳቶችን ደግሞ የምናሰባስብበት ሁኔታ ይኖራል ማለት ነው። አሁን የታንከሩ ሙላት ግዴታ ስለሆነ ከዋና ፍሳሽ ጋር ነው የሚሰራው። ዋና ፍሳሽ የራሱ ቦቲ መኪናዎች ይኖሩታል፣ ለንጽ አቅርቦት የሚውሉ እነሱ ጋር በመነጋገር ነው አሁን የምናስሞላው። ታንከሩም እንደዚህ ተነሳ ነው። በጎ ነገር ለማድረግ ነው እንግዲህ እስካቻል ነው ድረስ ይሄ ነገር እስኪጠፋ ድረስ፣ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ነው የምንቀጥለው። ምክንያቱም ዛሬ ሰርተን ነገ መቀጠል ካልቻለ የት ይሆናል? አይሆኑም። ስለዚህ ሀገራችን ላይ ሙሉ በሙሉ እስኪጠፋ ድረስ ከሚመለከታቸው አካላት ጋር፣ ከሚመለከተው ማህበረሰብ ጋር የራሱ ችግር ስለሆነ ለመቀጠል ነው ሀሳባ። ሌላው እንግዲህ የግል ባለ ሀብቶች የሚችሉ የግል ባለ ሀብቶች አሉና፣ እነሱ ከጎናችን እንዲቆሙ ከመላው ኢትዮጵያ ሕዝብ ጎን እንዲቆሙ ውጭ ሀገርም ያሉ ሀገር ውስጥም ያሉ አቅም ያላቸው ሰዎች በሚችሉት ነገር ሁሉ ከጎናችን እንዲ ቆሙ ነው ጥያቄ ማቅረብ። አዲስ ዓለም በበጎ ፈቃደኝነት ለማገልገልን ወይም ደግሞ ልገሳዎችን ማድረግ ለሚፈልጉ ግለሰቦችና ድርጅቶች አዲስ አበባ ጃን ሜዳ፣ አሊያም አብዮት አደባባይ በሚገኘው የአዲስ አበባ ወጣቶች ፌዴሬሽን ቢሮ ውስጥ ሊያገኟቸው እንደሚችሉም አስረድታለች። La Cadems Radio Eden Guerrero Washington DC የደን ገረመውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ከዚህ ከኮሮና ቫይረስ ጋር የተያያዘ ጉዳይ ነው። የኮሮና ቫይረስ ስርጭትና አዝማሚያ ለመረዳት ከፍተኛ የሆነ የመረጃ ግብዓት እንደሚያስፈልግ ባለሙያዎች ይናገራሉ። ኢትዮጵያ ይህንን ቫይረስ ለመግታት የምታደርገውን ርብርብ ያቀዱ በጎ ፈቃደኛ ወጣቶች የተሰማሩበትን የቴክኖሎጂ ተኮር ስራ መሰረት አድርገው እየተረባረቡ ነው። ከነዚህ መካከል አንዱ በሶስት ቀናት ውስጥ ከሶስት መቶ በላይ በጎ ፈቃደኞችን አስተባብሮ የበይነ መረብ ላይ መረጃ ስርዓት ለመስራት እየጣረ ያለው ሚካኤል እንዳለ ይገኝበታል። ሀብታሙ ስዩም ከሚካኤል ጋር አጭር ቆይታ አድርጓል። በኮምፒውተር መርሃ ግብሮች ማበልጸግ ሶፍትዌር ዲቨሎፕመንት ስራ ላይ የተሰማራው ሚካኤል እንዳለ የኮሮና ቫይረስ ስርጭትን በመግታት ረገድ መረጃ ያለውን ፋይዳ ደጋግሞ ይጠቅሳል። ታማሚዎቹ የቱጋ እንዳሉ ማወቅ ያስፈልጋል። ከማንጋ እንደተነካኩ ትሬስ ማድረግ ያስፈልጋል። የሚቀጥሉትን ደግሞ ስቴፖች አናላይዝ ለማድረግ ኮምፒውተር ሳይንስ እና አርቲፊሻል ኢንቴሊጀንስ መሽን ለርኒንግ አካባቢ ፕሬዲክቲቭ ሞዴሊንግ የሚባል ነገር አለ። ሶ እዚኛ አሁን ዳታ ትወስድና ወደፊት ምን ሊሆን የሚችለው ይችላል የሚለውን ለማየት የሚያስችሉ የሂሳብ ስሌቶች ማዘጋጀት ይቻላል። እሱን ሁሉ ግን ማድረግ የምትችለው እዚ ዳታ ውስጥ ካለህ ድረስ ነው። እንደ ኢትዮጵያ ባሉ ገና በቴክኖሎጂው መስክ እንድርድርታ ላይ ያሉ ሀገራት ፈጣን መረጃዎችን የማደራጀት ተግዳሮት እንዳለባቸው ተደጋግሞ ይጠቀሳል። እንዲህ ባለ ፍጥነትና ርብርብ በሚጠይቅ ጊዜ ውስጥ ደግሞ በመረጃ ማሰባሰብ ማጠናቀርና ማዳረስ የቴክኖሎጂ መስኮች ውስጥ የሚሳተፉ በጎ ፈቃደኞች ድጋፍ ማስፈለጉ እሙን ነው። በዚህ ጊዜ ነው እንግዲህ ሚካኤል እንዳለ እሱን የመሰሉ የቴክኖሎጂ መንደር ባልደረቦቹ ኢትዮጵያና ኢትዮጵያውያንን የሚጠቅም ትብብራቸውን በማህበራዊ ገጽ ላይ የጠየቀው የተገኘው ምላሽ ሚካኤልን አስደስተውታል። አንድ ጊዜ እናድርግ ብለን ስንነሳና መልእክቱን ስንልክ ኢንተርኔት ላይ ገና ሰላሳ ስድስተኛ ሰዓታችን ነው ስራውን ከጀመርን እና ሶስት መቶ ሀያ ስድስት ሰዎች ኦልሬዲ ስራው ላይ ተባብረው መስራት ጀምረዋል። ዚስ ኢዝ ላይክ አንቢሊቨብል ራይት። ሶስት መቶ ሀያ ስድስት ሰዎችን ምንም ለሰርግ እንኳን ልጠራቸው አትችልም በሰላሳ ስድስት ሰዓት እንኳን ለስራ በጎ ፈቃደኞቹ ጌትሀብ የተሰኘውን ቀመሮችና መርሃ ግብሮችን ማጋሪያ ቋትን በመጠቀም የተለያዩ መላዎችን ይዘይዳሉ፣ ሀሳባቸውን ይቀባበላሉ። ግባቸው ደግሞ የኢትዮጵያ መንግስትና ሕዝብ የኮሮና ቫይረስ ወይም ኮቪድ-19ን በተመለከተ ዘመነኝነት የተላበሰ የመረጃ ስርጭት እንዲኖራቸው መደገፍ ነው። እኛ አሁን ምንድነው እየሞከርን ያለ ነው? እዚ ለኢትዮጵያ ሚኒስትሪ ኦፍ ሄልት እዛ አካባቢ ላሉት ፖሊሲ ሜከሮች ፕሮቫይድ ማድረግ የምንችላቸው ቱሊንግ አሉ ወይ ዳታውን መሰብሰብ እንዲችሉ በቀላሉ ዳታውን አናላይዝ ማድረግ እንዲችሉ ዳታውን ለሰው ለምሳሌ የተሳሳተ ኢንፎርሜሽን ሰው እንዳይኖረው ስርጭት ለማድረግ ማድረግ የሚቻሉት መንገዶችን መፈለግ ነው። እኛ ስለዚህ ያው ሁሉ ነገር ቴክኖሎጂ አደላ። አሁን ስለዚህ አሁን የምንሞክራቸው ነገሮች ለምሳሌ እንዴት በቀላሉ የጤና ጥበቃ የኢትዮጵያ ጤና ጥበቃ ሚኒስቴር ለህዝቡ እንዴት አድርጎ ትክክለኛ ኢንፎርሜሽን ድሊቨር ማድረግ ይችላል የሚለውን ነገር ሶልቭ ለማድረግ እየሞከርን ነው። በተለያዩ መንገዶች በኤስ ኤም ኤስ ቢሆን፣ በቫይበር ቢሆን፣ በቴሌግራም እነዚህ በተለያዩ መንገዶች ላይ በቀላሉ ከአንድ ቦታ ሆነው ስርጭቱ መስጠት የሚችሉበትን መንገድ እየሞካከርን ነው። ሚካኤል እንዳለ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ ነው። የሚኖርባት ሀገርም ከኮሮና ቫይረስ ጦስ አልዳነችም። ትምህርት ቤቶች ተዘግተዋል። የሥራ ቦታዎች ብዙ ሠራተኞች ከቤት እንዲሠሩ አዘዋል። ከተሞች ጸጥ ረጭ ብለዋል። ቫይረሱ የፈጠረውን የስጋት ድባብ ለመረዳት ቀላል ነው። ሚካኤል እንዳለ በዚህ ሰዓት ከሚኖርበት ስፍራ ድንበር የሚሻገር መላ መፈለግን መርጠዋል። ብዙ ዓመትም ብቆይ ያው ኢትዮጵያዊ ነኝ፣ የኢትዮጵያ አሜሪካዊ ነኝ እና ሌላው እውነት ግን ለመናገር ዝ ው ችግሩን አሁን እኛ ኤክስፔሪንስ ማድረግ ስለጀመርን ነው። የዛሬ ሁለት ሳምንት አሁን ሰው ቢያወራኝ ወይ የዛሬ ሶስት ሳምንት ሰው ቢያወራኝ እንዴት አስቸጋሪ እንደሆነ ብዙ አይገባኝም ነበር። ኢንተሌክቹዋሊ አንደርስታንድ ባረገውም እርግጠኛ አይደለሁም ምን ያህል እንደዚህ ኢሞሽናሊ አስቸጋሪ ነው። ለዛም ነው ስራውን ለመጀመር እንደዚህ የጀመርኩት። ያ ያው እኔ ብቻ አለውም ላይክ አይ ሴድ እንደዚህ ሁሉ ሰዎች አንድ ላይ የተሰማሩት ሁላችንም አንድ አይነት ቦታ ስላለ ነው። ሁላችን ቤታችን ያለነው ለአንድ ሳምንት ከቤታችን አልወጣንም ምናምን። ስለዚህ እንደዚህ አይነት ሰዎች ስለሆነ የአንድ ነገር ራስ ስትሲል ስትነካ እንዴት አንዳንድ ሰው ወይ ተሸማቆ አልጋው ይቀመጣል ወይ አንዳንድ ሰው ተነስቶ ሌላ ነገር መስራት። ሚካኤል የተሻለ ሀሳብ ያላቸውን ሰዎች አሁንም እየጋበዘ ነው። በማህበራዊ ገጾቹ በኩል ከበጎ ፈቃደኞች ጋር ለመገናኘትና ፈጣን እርምጃ ስለሚሹ ስራዎች ለመምከር ዝግጁ መሆኑንም አክሎ ነግሮኛል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ሲልቨር ስፕሪንግ ሜሪላንድ ሀብታሙንና እንግዳውን ሚካኤልን እናመሰግናለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዳት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። 2022059942 ለውስጥ መስመር 14 በሚለው ስልክ ደውሉና፣ ለጋቢና ቪዮይ ብላችሁ መልእክት ካስቀመጣችሁ ይደርሰናል። እንግዲህ የዛሬው የጋቢና ቪዮይ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብረን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት፣ ሰላም ለእናንተ ይሁን። Yeah. خونه نیروادونه ویوی ای سعی نتافن و